እቲ ደብና ነጋቲ ቡላ ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ ዘወትር ከምሽቱ ሶስት እስከ አራት ሰዓት በ19፣ በ22 እና በ5 ሜትር ባንድ እንዲሁም በናይል ሰዓት የሚያሰማውን ፕሮግራም አሁን ጀመረ። We are not here to lecture. We are not here to tell other people የመጣነው ትምህርት ልንሰጥ አይደለም። ሰዎችን እንዴት እንደሚኖሩ ምን እንደሚያደርጉ ሃይማኖታቸውን እንዴት እንደሚከተሉ ልንነግርም አይደለም። ይልቁንም እኛ የመጣ ነው የጋራ ጥቅሞቻችንና እሴቶቻችንን መሠረት አድርገን አጋርነት እንድንመሠርት እጃችንን ለመዘርጋት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሳኡዲ አረቢያ ሪያድ ላይ ለአረብና ሙስሊም መሪዎች ካሰሙት ንግግር የቆነጠር ነው ነው በዕለቱ አብይ ርዕስ ዝርዝሩ ይቀርባል። በሁለተኛው የፕሮግራም አጋማሽ ዝግጅቶች ስፖርት፣ አፍሪካ ነክርሶችና ጤና ይሆናሉ የሚቀርቡት። ዕለቱ ሰኞ ግንቦት 14 2009 ዓ.ም ነው። ጤና ያስጥልን አድማጮቻችን፣ እንደምናመሻችሁ። ተረኛ የፕሮግራም አስተናጋጆች አዲሱ አበብና ቆንጂት ታየነን መልካም ምሽት እንዲሆንላችሁ እየተመኘን ፕሮግራሙን የሚመራው ንጉሱ ታምሬ መሆኑንም በዚህ አጋጣሚ እንገልጣለን። አሁን ወደ ዓለም ዜና እናልፋለን። ቱርክ በፕሬዝደንቷ ሪሴፕ ታይብ ኤርዶዋን ያለፈው ሳምንት የዋሽንግተን ጉብኝት ወቅት በደህንነት ጥበቃ አባሎቻችን ላይ የደረሰ ከልክ ያለፈ ስላለችው አያያዝ አንካራ የሚገኙትን የዩናይትድ ስቴትስ አምባሳደርን ጠርታ ተቃውሞዋን አሰምታለች። ወደ ቀዳሚው ዜና ስናልፍ ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ እስራኤል እንደገቡ ኢራን ወታደራዊ ኃይሏን የማጠናከር ፍላጎት አላት በማለት ነቀፌታ አሰምተዋል። በአሜሪካ መሪነት እስራኤልን ሲጎበኙ የመጀመሪያ ጊዜ ነው። እስራኤል እና አሜሪካ በአሁኑ ወቅት ትብብራችንን ማጠናከር ይኖርብናል፣ ምክንያቱም እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድንና ከመሳሰሉ ሌሎች አሸባሪ ቡድኖች እንዲሁም ኢራንን ከመሳሰሉ አሸባሪነትን ከሚደግፉትና እዚህ ብቻ ሳይሆን በመላው ዓለም ግጭትን ከሚያቀጣጥሉ ሀገሮች የሚደቀንብን የጋራ የሆነ አደጋ አለና በማለት ትራምፕ ተናግረዋል። ከሁሉም ዋናው ነገር ኢራን በምንም አይነት ኒውክሌር መሳሪያ እንዲኖራት መፈቀድ የለበትም በሚለው ነጥብ ላይ ዩናይትድ ስቴትስና እስራኤል በአንድ ቃል ሊናገሩ ይችላሉ። አሸባሪዎችንና ሚሊሺያዎችን የማሰልጠን ተግባሯንም አሁኑኑ ማቆም አለባት ሲሉ አክለዋል ትራምፕ። ፕሬዚደንቱ ኢየሩሳሌም ሆነው ይህን የተናገሩት ከእስራኤሉ ፕሬዚደንት ሩቨን ሪቨን ጎን ቆመው ነው። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔተንያሁ ጋርም ተገናኝተው ይነጋገራሉ። የቀድሞ ፕሬዚደንት ባራክ ኦባማ አስተዳደር ከሁለት ዓመታት በፊት ከኢራን ጋር ኒውክሌየር መሳሪያን በሚመለከት ዓለም አቀፍ ስምምነት እንዲደረግ መስማማታቸውን ነቅፈዋል። ከሩሲያ ዲፕሎማቶች ጋር ዋሽንግተን በተገናኙበት ወቅት እስራኤል የከፍተኛው ምስጢር ሽግግር ምንጭ ናት አላልኩም ሲሉ ትራምፕ ማስተባበላቸው ይታወሳል። በስልጣን ላይ ያለ የዩናይትድ ስቴትስ ፕሬዚደንት የአይሁዶችን ቅዱስ ስፍራ ሲጎበኝ የመጀመሪያ የሆኑት ሚስተር ትራምፕ የምዕራባውያኑን ምዕራቡን ግንብ ጎብኝተው እጃቸውን አኑረዋል። ክርስቲያኑ ትራምፕ ጥቁሩን የአይሁዶች ቆብ አጥልቀው ስለ ቅዱስ ስፍራው ታሪክ አጭር ገለጻ ከተደረገላቸው በኋላ የጸሎት እና የአርምሞ ስፍራ ወደ ሆነው ወደ ግዙፉ ግንብ ብቻቸውን ተራምደው በመሄድ በተለምዶ እንደሚደረገው ቀኝ እጃቸውን ግንቡ ላይ ለሰላሳ ሰከንድ ያህል ካሳረፉ በኋላ አነስተኛ የጸሎት ማስታወሻ በግንቡ ቀዳዳ አኑረዋል። ቀደም ብሎ ከእስራኤል በኩል ፕሬዚደንቱን ጠቅላይ ሚኒስትር ቤንጃሚን ነተንያሁ እንዲያጅቧቸው ቢጠየቁ የዩናይትድ ስቴትስ ልዑካን የለም ስፍራው የእናንተ ግዛት ሳይሆን የዌስት ባንክ ባንክ ውስጥ ነው የሚገኘው በማለት ሳይቀበሉ ቀርተዋል። ቱርክ በፕሬዚደንቷ ሪሴፕ ታይብ ኤርዶዋን ያለፈ ሳምንት የዋሽንግተን ጉብኝት ወቅት በደህንነት ጥበቃ አባላችን ላይ የደረሰ ከልክ ያለፈ ስላለችው አያያዝ አንካራ የሚገኙትን የዩናይትድ ስቴትስ አምባሳደር ጠርታ ተቃውሞዋን አሰማች። ቱርክ ይህን ያደረገችው ባለፈው ሳምንት ዋሽንግተን ውስጥ የጸጥታ ጥበቃ አባላቷ ተቃዋሚ ሰልፈኞችን መደብደባቸውን ተከትሎ የዩናይትድ ስቴትስ ከባድ ነቀፋ በማሰማቷ ነው። ዩናይትድ ስቴትስም ከተፈጠረው ግጭት ተከትሎ የቱርክን አምባሳደር ጠርታ እናግራለች። ትናንት ዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ለፋክስ ኒውስ በሰጡት ቃል የማክሰኞ ዕለት ጥቃት ፈጽሞ ተቀባይነት እንደሌለው ለቱርክ አምባሳደር ነግረዋቸዋል ብለዋል። በጉዳዩ ዙሪያ ምርመራው እንደቀጠለ መሆኑን የተናገሩት ቲለርሰን ውጤቱን ስናውቅ ይፋ ምላሽ እንሰጣለን ብለዋል። ባለፈው ማክሰኞ በቱርክ ጸጥታ አባላትና ተቃዋሚ ሰልፈኞች መካከል በቱርኩ አምባሳደር መኖሪያ ቤት ደጃፍ ግጭቱ የተከሰተው በፕሬዚዳንት ኤርዶዋን የዋሽንግተን ጉብኝት ወቅት ነው። ተቃዋሚዎች በሰላማዊ መንገድ ሰልፍ ስናካሄድ በጸጥታ ኃይሎች ተደብድበናል ሲሉ፣ የቱርክ መንግስት ደግሞ ሰልፈኞቹ ፕሬዚዳንቱን ለማየት የተሰበሰበውን እየጎነታተሉ ረብሻ የቀሰቀሱ እነሱ ናቸው ሲል ወንጅሏል። የቪኦኤ የቱርክ አገልግሎት ከስፍራው የቀረጸው ቪዲዮ ምስል ደግሞ የቱርክ ጠላት አባላት ጸጥታ አባላት ተቃዋሚ ሰልፈኞቹን በድንገት ወርረው ሲያበቁ የአሜሪካ ፖሊሶች ደርሰው እስከሚያስተዋቸው ድረስ መሬት ላይ ጥለው ሲደበድቧቸው ይታያል። ፕሬዚዳንት ኤርዶዋንም ሊመዚናቸው አጠገብ ቆመው ድብደባውን ሲያስተውሉ ይታያሉ። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ትናንትና ያካሄደችውን የተወንጫፊ ሚሳይል ሙከራ ጃፓንና ደቡብ ኮሪያ አውግዘውታል። ሙከራው የተካሄደው ፒዮንግያንግ የኒውክሌር ጦር መሳሪያ ማምረቷን እንድታቆም ዓለም አቀፍ ማስጠንቀቂያ እየተሰጣት ባለበት በዚህ ወቅት ነው። በዋይት ሀውስ ቤተ መንግስት መግለጫ መሰረት ሰሜን ኮሪያ ትናንትና የሞከረችው ባለመካከለኛ ርቀት ተወንጫፊ ሚሳይል ባለፉት ወራት ከተኮሰቻቸው ያነሰ ርቀት የሚወነጨፍ ነው። ዝላቲሳ ሆክ ያደረሰችን አጭር ዘገባ አለ ሶሎሞን ክፍሌ ያቀርበዋል። ዓለም አቀፉን ማኅበረሰብ የሚፈታተን ድርጊት ነው ብለውታል የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ይህን የትላንቱን የሰሜን ኮሪያ ቦሊስቲክ ሚሳይል ሙከራ። ኖርት ኮሪያ ፎርስ ንዳክ ቦሊስቲክ ሚስል ላንች ንስ አጋን ኦንሊ ን ዊክ ስንስ ላስት ሚስል ላንች። ሰሜን ኮሪያ እንደገና የቦሊስቲክ ሚሳይል የተኮሰችው ከአንድ ሳምንት በፊት ሌላ ሚሳይል ካመጠቀችና ከዓለም አቀፍ ማኅበረሰብም ጠንካራ ማስጠንቀቂያ ከተሰጣት በኋላ ነው። ይህ የሚያመለክተው ሰሜን ኮሪያ ዓለም አቀፉ ማኅበረሰብ ጉዳዩን በሰላም ለማብቃት የያዘውን ጥረት መቃረኗን ነው። ፒዮንግያንግ የኒኩሌር ጦር መሣሪያ እንድትሠራ እንደማትፈቅድ ዩናይትድ ስቴትስ ታስታውቃለች። ፕሬዚደንት ዶናልድ ትራምፕ ግን ዲፕሎማሲያዊው መንገድ እንዲቀድም እፈልጋለሁ ብለዋል። ፕሬዚደንቱ ፒዮንግያንግ የኒኩሌር ጦር መሣሪያ ባለቤት የመሆን ፍላጎቷን እንድትተውም ዢ ጂንፒንግ ዲፕሎማሲያዊና ኢኮኖሚያዊ ተጽዕኖ እንዲጠቀሙ ጠይቀዋቸዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ትላንት ከፋክስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ጥረቶቹ ውጤት አስገኝተው ስለመሆናቸው አሁን ለማወቅ ጊዜው አጭር ነው ብለዋል። ሺንዞ አቤ ግን ተጽዕኖ በቻይና ብቻ ሳይሆን ስፋት ባለው ዓለም አቀፍ ደረጃ እንዲሆን ጠይቀዋል። ቤኮክ ች ስር ጥረቶቹን ከደቡብ ኮሪያና ከዩናይትድ ስቴትስ ጋር ብቻ ሳይሆን ቻይናና ሩሲያንም እንዲጨምር በጥንቃቄ ማቀናበሩ በጣም አስፈላጊ ነው። ያ ሲሆን ጒዳዩን በቈራጥነት ልንወጣው እንችላለን። ደቡብ ኮሪያ አዲስ ፕሬዝደንት ባለፈው ወር ካገኘች በኋላ ከሰሜኑ ጎረቤቷ ጋር ያላትን ፍጥጫ በሰላም ለመጨረስ እንደምትፈልግ አስታውቃለች። የውጭ ጉዳይ ሚኒስቴር መሥሪያ ቤቷ ግን ጠንካራ ማስጠንቀቂያ ሰጥቷል። በመንግሥታችንና በዓለም አቀፉ ማኅበረሰብ ላይ የሚካሄደው ይህን ተንኳሽ ድርጊት እናወግዛለን የሚል። የተባበሩት መንግሥታት ድርጅት የጸጥታው ምክር ቤትም በነገው ዕለት በጉዳዩ ላይ አስቸኳይ ስብሰባ ጠርቷል። በመጨረሻም የዩናይትድ ስቴትስ ሚዲያ እንደሚለው የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ሩሲያ በአሜሪካ ምርጫ ውስጥ ጣልቃ መግባቷን በሚመለከት በሚካሄደው ምርመራ ያሏቸውን ሰነዶች እንዲያቀርቡ ከዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ከቀረበላቸው ጥያቄ ጋር አይተባበርም። በሀገሪቱ ሕገ መንግስት በሰፈረው አንቀጽ አምስት መሰረት ራሳቸውን ስላ ለማጋለጥ ሲሉ በዝምታ የማለፍ መብት አላቸው። የሴኔቱ የስለላ ኮሚቴ ፍሌን ሰነዶቹን እንዲያቀርቡ የሚፈልገው የሚካሄደው ምርመራ አካል በመሆኑ ነው። ፍሌን ቀደም ሲል ከክስ ነፃ የምሆን ከሆነ እናገራለሁ ብለው ነበር። ዜናው አበቃ! አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የምናስተናግዳችሁ ቆንጅት ታየና አዲሱ አበበ ነን። ወደ ዕለቱ አብይ ርዕስ ነው የምናልፈው። አሁን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በዜናው ላይ እንዳነበብኑ፣ ሳኡዲ አረቢያ ውስጥ ባደረጉት በሰፊው ይጠበቅ የቆየ ንግግራቸው ሙስሊም መሪዎች ጽንፈኝነትን ጨርሶ እንዲደመስሱ ተማጽነዋል። ጦርነቱ በመልካምና በከበደ እኩይነት መካከል ነው ሲሉም ገልጸውታል። ፕሬዝዳንቱ የሀገራቸውን የመካከለኛ ምስራቅ ፖሊሲም ዝርዝረው አስረድተዋል። ትናንት እሁድ ከፕሬዚዳንቱ ጋር ሳዑዲ አረቢያ ሪያድ የነበረው የቪኦኤው ስቲቭ ሄርማን ያጠናቅረው ዘገባ ዝርዝሩን ይዟል። ቆንጅት ታየነች የምታቀርበው ሚስተር ትራምፕ በዩናይትድ ስቴትስ ፕሬዚደንትነት የመጀመሪያቸው በሆነው የውጭ ጉብኝት በቀዳሚነት በጎበኟት በሳውዲ አረቢያ ዋና ከተማዋ ሪያድ ላይ ያደረጉት ንግግር ለሙስሊም መሪዎች የእርቅ መልእክትና የጠንካራ ፈተና ግልጽ ጥሪ የተላበሰ ነበር። መጪው ጊዜ የተሻለ ሊሆን የሚችለው ሀገሮቻችሁ ሽብርተኞችን እና ጽንፈኞችን ካስወገዱ ብቻ ነው። አስወግዷቸው፣ ከቤተ እምነቶቻችሁ፣ ከማኅበረሰቦቻችሁ አጥፏቸው። ፕሬዚደንቱ እስልምና ሃይማኖትን አስመልክተው ሲናገሩ በሚታይ መልኩ ለስለስ ያለ ቋንቋ ተጠቅመው እስልምናን ከዓለም ታላላቅ ሃይማኖቶች አንዱ ሲሉ ገልጸውታል። የስልጣኔዎች ግጭት የሚለውን አመለካከትም ሚስተር ትራምፕ አጣጥለዋል። ይሄ በተለያዩ እምነቶች በተለያዩ የሃይማኖት ክፍሎች ወይም በተለያዩ ስልጣኔዎች መካከል የሚደረግ ጦርነት አይደለም፣ በመልካምና በእኩይ ተግባር መካከል እንጂ። የዩናይትድ ስቴትሱ ፕሬዝደንት ንግግር አብዛኞቹ ከሳቸው በፊት የነበሩ ፕሬዝደንቶች ስለ ሰብዓዊ መብት አያያዟቸው ይወተውቷቸው የነበሩ የአረብ ሀገሮች መሪዎችንም ለማረጋጋት የታለመ ነው። የመጣነው ትምህርት ልንሰጥ አይደለም። ሰዎችን እንዴት እንደሚኖሩ ምን እንደሚያደርጉ ሃይማኖታቸውን እንዴት እንደሚከተሉ ልንነግርም አይደለም። ይልቁንም እኛ የመጣነው የጋራ ጥቅሞቻችንንና እሴቶቻችንን መሠረት አድርገን አጋርነት እንድንመሠረት እጃችንን ለመዘርጋት ነው። ይህ የፕሬዝደንት ትራምፕ አባባል ታዲያ የቀደሙት ፕሬዚደንት ባራክ ኦባማ እንደ ኤሮፓውያን አቆጣጠር በ2009 ዓ ም ካይሮ ላይ ካደረጉትና ለሙስሊሙ ዓለም ካሰሙት የሰብአዊ መብቶችን ከበሬታ መሰረት ያደረገ የአዲስ ጅማሮ ጥሪ ጋር የሚቃረን መሆኑ ተስተውሏል። የትራምፕ የሪያዱ ንግግራቸው እስልምና ሃይማኖት እኛን ይጠላናል ሲሉ በአዋጅ ሲናገሩና ሙስሊሞች ዩናይትድ ስቴትስ እንዳይገቡ ሙሉ በሙሉ መከልከል አለበት ሲሉ ከነበረበት የራሳቸው የምረጡኝ ዘመቻ ንግግር ጋር ጭምርም ለየት ያለ እንደነበረ ተስተውሏል። በሳውዲ አረቢያ ጉብኝታቸው ሰብአዊ መብቶችን ፈጽሞ ሊባል በሚችል ደረጃ ያላነሱት ትራምፕ ይልቁንም ያተኮሩት በንግድ ስምምነቶችና በጦር መሳሪያ ሽያጭ ላይ ነበር። በብዙ መቶ ቢሊዮን ዶላር የሚገመት መዋለ ንዋይ ወደ ዩናይትድ ስቴትስ ይመጣል። ያም ሥራ ይፈጥራል። ሥራ ሥራ። ይህንን መልእክታቸውን አንዳንዶቹ የአረብ መሪዎች በደስታ ተቀብለውታል። በተለይ ሳኡዲዎች ትራምፕን በአቀባበላቸው ለማስደሰት ያላደረጉት የለም። ይሁንና እነዚህ መሪዎች የሚስተር ትራምፕን ጽንፈኝነትን አጥፉ ጥሪ ተግባራዊ ማድረጉ ላይ ምን ያህል ውጤታማ ይሆናሉ? ያ ግልጽ አይደለም ይላሉ የጆርጅታውን ዩኒቨርሲቲዋ ጆሰሌን ሴዛሪ። እነዚህ መሪዎች እጅግ ጨቋኝ በሆኑ አገዛዞች ስር በሚኖሩት ህዝቦች ዘንድ ከበሬታ የላቸውም። አገዛዞቹ ከጽንፈኞቹ ያልተናነሰ ፖለቲካዊ ጥቃት የሚጠቀሙ ናቸው እና ተጨባጩ ሀቅ ያ ነው። ፕሬዚደንት ትራምፕ የሳውዲ ጉብኝታቸውን አጠናቀው ወደ እስራኤል ተጉዘዋል። ከዚያም ወደ ቫቲካን የሄዱና ከሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ይነጋገራሉ። የስራ ዘመናቸውን አጠናቀው ስልጣን የሚለቁት የዓለም ጤና ድርጅት ዳይሬክተር ማርገሬት ቻን የዘንድሮውን የድርጅቱን ጉባኤ የከፈቱት አሁን አሁን ድርጅቱ ዋጋውን እያጣ ነው የሚሉትን ሰዎች ትችት ጠንከር ባለ ኃይለ ቃል በማስተባበል ነው። ሊሳ ሽላይን ከጄኔቫ የላካቸውን ሪፖርት ዝታበላቸው ታቀርባለች። ማርገሬት ቻን ላለፉት አስር ዓመታት የዓለም ጤና ድርጅት ደብልዩ ኤች ኦን በዳይሬክተርነት ካገለገሉ በኋላ ስልጣን ሊለቁ ነው ነገ ማክሰኞ ለሚመረጥ ይህን ለዓለም ጤና ጥበቃ ዋና ቁልፍ የሆነ ድርጅት ለሚመራ ሰው ስልጣኑን ሊያስረክቡ ነው። ዛሬ ጀኔቫ ውስጥ ለተሰበሰበ የዓለም ጤና ድርጅት ጉባኤ የመጨረሻ ንግግራቸውን ሲያደርጉ ቻን የስራቸውን ስኬታማ ውጤት የዘረዘረ ሪፖርት አቅርበዋል። ባለፉት አስር ዓመታት የአስተዳደር ዘመናቸው በህዝባዊ ጤና ጥበቃ ስለተደረገ ግስጋሴ በዚህ ወር ይፋ ካደረጉት ሪፖርት ነው ጨምቀው ያቀረቡት። ይህ ዘገባ ጭብጦችን ያስቀምጣል፣ አዝማሚያዎችን ይገመግማል። ሆኖም ለአስተዳደሬ እውቅና ለመሻት የተዘጋጀ አይደለም። የዓለም የጤና ድርጅት ደብሊውኤችኦ ዋጋ እያጣ ነው የሚለውን ትችት ያጣጥላል ምክንያቱም ጭብጡ የሚያሳየው ሌላ ታሪክ ነውና ሪፖርቱ ስኬቶችን ብቻ ሳይሆን እንቅፋቶችንም፣ እንዲሁ በድርጅቱ ታሪክ ታላቅ ምርታ የሆኑትንም ክስተቶች ያካተተ ነው ብለዋል ቻን። ከተገኙት ስኬቶች መካከል የኤች አይቪ ሕክምና መድኃኒትን ዋጋ ለመቀነስ የዓለም ጤና ድርጅት ያደረገውን ትግል እንደ ምሳሌ ጠቅሰዋል። የተዘነጉ የሚባሉ የትሮፒክስ በሽታዎችን በማጥፋት ወይንም በመቀነስ ስለተደረገው ግስጋሴም ጠቅሰዋል። የአእምሮ ጤና ጥበቃን ከተደበቀበት ይፋ አውጥቶ ለህክምናው መታገል፣ ፖሊዮ ወይንም የልጅነት ልምሻ በሽታን ከምድር ገጽ ለማጥፋት መቃረብን እንደ ከፍተኛ ድሎች ዘርዝረዋል። ማርግሬት ቻን የድርጅቱን ድክመቶችም ይቀበላሉ። ለምሳሌ በምዕራብ አፍሪቃ የገባውን የኢቦላ ተላላፊ በሽታ የዓለም ጤና ድርጅት ቀድሞ ባለማሳወቁ ኃላፊነት ወስደዋል። በዚህ በሽታ ወረርሽኝ የታየው መዘናጋት በላይቤሪያ በሴራሊዮንና በጊኒ ህዝብ ላይ ያደረሰውን ቀውስ እንደ ስህተት ተቀብለዋል። ይሁንና የዓለም የጤና ድርጅት ስህተቱን በማረም የቡድንና የባልደረባነት አሰራርን በመጠቀም በእነዚህ ሶስት አገሮች የኢቦላን በቁጥጥር ሥር አውሏል። እንዲሁም ለዓለም የመጀመሪያው የሆነ የኢቦላ ክትባት እንዲገኝና ለዚህ ተላላፊ መከላከያ እንዲኖር አድርጓል። ይህ የሆነው እኔ አስተዳዳሪ ሆኜ ነው። ተጠያቂዋም እኔው ነኝ። ቻን መንግስታት ለጤና ጥበቃ የሚመድቡትን ገንዘብ ከፍ እንዲያደርጉ፣ ይህም ድህነትን ለመቅረፍ እንደሚረዳ አስገንዝበዋል። ተንክ ዩ ማርግሬት ቻን ንግግራቸውን ሲያበቁ ከተቸራቸው ከፍተኛ ጭብጨባ እንደምንረዳው በሺዎች የሚቆጠሩ ተሰብሳቢዎች ለአስር ዓመታት የድርጅቱ መሪነታቸው እጅግ በጣም ጥሩ የሚል ማርክ እንደሰጡ ነው የሚያሳየው። በቀጣዩ ዘገባችን ደግሞ ኢትዮጵያ በአሁኑ ጊዜ የ32 ዜጎቿን ሕይወት ያጠፋውን ከባድ የተቅማጥና የተውከት ተላላፊ ወረርሽኝ ለመግታት ትግል ላይ ትገኛለች። በዚህ ወቅት ደግሞ የቀድሞ የጤና ጥበቃ ሚኒስትሯ ዶክተር ቴድሮስ አድሃኖም ገብረ እየሱስ የዓለም የጤና ጥበቃ ድርጅት ደብሊውኤችኦን ለመምራት በውድድር ላይ ይገኛሉ። ሁለቱ ክስተቶች እንዳሉ ሆነው የዶክተር ቴድሮስን ምርጫ የሚቃወሙ ወገኖች ዶክተር ቴድሮስ ወረርሽኙ ኮሌራ አይደለም ብለዋል በማለት ይከሷቸዋል። ሳሌም ሶሎሞን ያጠናቀረችውን ዘገባ አዲሱ አበበ ይዟል። የዓለም ጤና ድርጅት 194 አባል አገሮች ዛሬ ሰኞ ጄኔቫ ላይ የአስር ቀናት ጉባኤ ጀምረዋል። አንደኛ አጀንዳቸው ቀጣዩን የደብሊዩ ኤችኦ መሪ መምረጥ ነው። ዶክተር ቴድሮስ ከብሪታንያና ከፓኪስታኗ ተወዳዳሪ ጋር አንዱ ናቸው። ከሶስቱ አንዱ ማለት ነው። በጆርጅታውን ዩኒቨርሲቲ የብሔራዊና ዓለም አቀፍ የጤና ሕግ ተቋም ዲሬክተር ኦኒል ለኒውዮርክ ታይምስ ጋዜጣ በሰጡት ቃል ኢትዮጵያ የኮሌራ ወረርሽኝን የማጣጣል ረዥም ታሪክ ያላት አገር መሆኗን አስታውሰው የቀድሞው የጤና ጥበቃና ውጭ ጉዳይ ሚኒስትር ዶክተር አድሃኖም ከተመረጡ ደግሞ ደብልዩ ኤች ኦ ተአማኒነቱን ሊያጣ ነው ይላሉ። ዶክተር ቴዎድሮስ ርኅራሄና ከፍተኛ ብቃት ያላቸው የጤና ጥበቃ ባለሥልጣን ናቸው የሚሉት እኒሁ ዲሬክተር እንዲህ ለስልጣን በሚወዳደሩበት ጊዜ ግን እውነቱን መናገርና ከጊዜ በኋላ ኮሌራ እነሱ ስለሚረጋገጥ ወረርሽኝ ምስክርነታቸውን ሊሰጡ ይገባ ነበር ነው የሚሉት። የዶክተር ቴድሮስ ደጋፊዎች ደግሞ ወረርሽኙ ኮሌራ ነው አይደለም የሚለውን ውዝግብ ከሚገባው በላይ አጋነውታል ይላሉ። አንዱ ደጋፊ የቀድሞ የበሽታ መቆጣጠሪያና ማስወገጃ ማዕከል ሲዲሲፒ የሚባለው ዲሬክተር ቶም ፍሬድማን ናቸው። ሰው ለዚህ ቦታ የሚገቡ ሳይሆን እንደውም በተቃራኒው ኢትዮጵያ ውስጥ ለተፈጸመው የሰብአዊ መብት ጥሰት በስህተት ነው የተጫወተው። የዲሬክተሩ የቶም ፍራይደን ቃል የሚለው ትርጉሙ ከሚገባው በላይ ያለ ቅጥ የተወራበት ጉዳይ ነው። ይሄ ዶክተር ቴዎድሮስ የጤና ጥበቃ ሚኒስትር በነበሩበት ጊዜ ወረርሽኙ ምንም አይነት ልዩነት አይኖረውም ነበር ነው የሚሉት። እንስማቸው። During the time that Tedros was health minister it would not have made any difference calling cholera acute watery diarrhea does not result in any ዶክተር ቴዎድሮስ የጤና ጥበቃ ሚኒስትር በነበሩበት ወቅት ኢትዮጵያ ሶስት ጊዜ የተከሰቱ የኮሌራ ወረርሽኞችን አስተባብላለች ተብላ ተከሳለች። እንደ ፍሬድን እምነት ከሆነ የኮሌራ ወረርሽኞች መከሰታቸው ይፋ ቢደረግም ኖሮ ኢትዮጵያን ስለ ከባድ የተቅማጥና የትውከት ተላላፊ በሽታ የሰጠችውን መልስ አይቀይረውም። እንደ እውነቱ ከሆነም ወረርሽኙን ኮሌራ አለማለቱ ኃላፊነትን አለመወጣት ሳይሆን አስፈላጊ ማቻቻል ተደርጎ ሊወሰድ ይችላል ሲሉም አክለዋል። ፍራይድማን የጤና ጥበቃ አስቸኳይ መልስ እንዲሰጥም አስችሏቸዋል ነው ያሉት። በአሁኑ ወረርሽኝ ይበልጥ የተጎዳው የኢትዮጵያ ሶማሌ ክልል ነው። እንደ አውሮፓ አቆጣጠር ባለፈው ግንቦት 12 ይፋ በሆነ የደብሊዩ ኤች ኦ ሪፖርት መሠረት ከጥር ወዲህ ብቻ 768 ሰዎች ሞተዋል። 99 ከመቶ ማቾችና 91 ከመቶ ታማሚዎች ከዚያው ክልል ናቸው። በኢትዮጵያ የደብሊዩ ኤች ኦ ወኪል ዲሬክተር አክፓካ ካሉ እንደሚሉት መንግስት ወረርሽኙን ከባድ ተቅማጥና የትውቀት ተላላፊ ወረርሽኝ ማለቱ ትክክል ነው። ምክንያቱም የክልሉ ጤና ጥበቃ ማዕከሎች እያንዳንዱን ህመም መርምረው ሊያውቁት አይችሉም። ሁሉም ወረርሽኝ እንደ ኮሌራ ተቆጥሮ ሕክምና የሚደረግ ከሆነ ኮሌራ የሌለባቸው ሕፃናት ለኮሌራ ሕክምና ወደ ኮሌራ ሕክምና ማዕከሎች ሲመጡ ህመሙ በፍጥነት የመዛመት እድል ይኖረዋል ብለዋል። ካሉ ከአዲስ አበባ በስልክ ሲናገሩ ያሉት እንዲህ ነው በባዮሎጂ ሳይንስ ጥናት እንደምናውቀው የተመጣጠነ ምግብ አለማግኘት ተቅማጥ ያስከትላል። አሁን እንግዲህ አንድን ሕፃን ወደ ኮሌራ ህክምና ማዕከል ብንወስደው ያን ማዕከል የኮሌራ ማስተላለፊያ ህክምና ማዕከል አደረግነው ማለት ነው ነው ያሉት። ባለፉት ስድስት ሳምንታት ኢትዮጵያ ስለ ከባድ የተቀማጥና የትውከት ተላላፊ ወረርሽኝ የሰጠችው ምላሽ አጥጋቢ እንደሆነም እኒሁ ባለሥልጣን ተናግረዋል። ቡድናቸው ከክልሉ አመራርና የመንግስታት ባለሥልጣናት ጋር በመተባበር እንደሚሠራ የተናገሩት ካሉ በቀን ይከሰት የነበረው ህመም ከስድስት መቶ ወደ ሐምሳ አራት ዝቅ ማለቱንም አመልክተዋል። የቅድመ መከላከል ስራው ውጤታማ እንደሆነ የተናገሩት ካሉ በሶማሌ ክልል ለስድስት ሚሊዮን ሰዎች ክትባት የመስጠቱ ነገር ተግባራዊ ሊሆን እንደማይችልም አልሸሸጉም። አሁን የዝናሙ ወቅት እየተቃረበ ባለበት ወቅት ወረርሽኙ ወደ ሌሎች የአገሪቱ ክፍሎች ማለትም ወደ አፋር፣ ወደ አማራው ክልል እንዳይዛመት ኢትዮጵያ ጥረት በማድረግ ላይ እንደሆነችም ካሉ ተናግረዋል። አድማጮች፣ በዚህ ዘገባ መግቢያ ላይ የተነበበውን ማስተካከያ አሰማለሁ። ኢትዮጵያ በአሁኑ ጊዜ የ32 ሺህ ዜጎቿን ሕይወት ያጠፋውን በሚል የተነበበው በስህተት ነው። 32 ሺህ ዜጎቿ በከባድ ተቅማጥና የተውከት ተላላፊ ወረርሽኝ እንደታመሙ ይጠረጠራል። ያንን ለመግታት ትግል ላይ ትገኛለች ተብሎ እንዲወሰድልን ከትትና ጋር እናሳስባለን። እንቀጥላል። መልካም አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት እየተመኘን ከእናንተ ከአድማጮች ወዳገኘነው አስተያየት እንሄዳለን። አሁን እነዛ ሰዎች ዶክተር ቴድሮስን መቃወማቸው መብታቸው ነው ግን የኔ ሀሳብ ያለኝ እውነት ነው። ዶክተር ቴድሮስ አድሃኖም ወንጀል የሰሩ ሰው ናቸው። ዘሄ ቀርቦ ፍርድ ቤት ክሪሚናል ኮድ ለመቅረብ ያለባቸው ሰው ናቸው። ግን እስከዛ ድረስ ያው ጤና ድርጅቱን ቢመሩ ባሚቃወማቸው ጥሩ ነው ባይነኝ አሾሮ ይባላሉ ከደቡብ አፍሪካ፣ ቪኦኤ በለው እኔ ከካናዳ ሜ ሀያ ቅዳሜ ዕለት ማለት ነው። ሄኖክ ሰማዝጌር ዶክተር ቴድሮስን የመወዳደር እና የሚወዳደሩት የሚቃወሙትና የሚደግፉትን አቅርባ አወያይቶ ነበር። በጣም የሚያስደስተው ግን ሙያዊ ስራውን በትክክል ነው የሰራው። የሚቃወሙትና የሚደግፉትን እኩል ሚዛናዊ በሆነና ያነጋግራቸው ያወያያቸው የሚያሳዝነው ግን የሚያሳዝነው ግን ኢትዮጵያውያን ኢትዮጵያውያን አንድ ኢትዮጵያዊ አፍሪካን ኢትዮጵያን ወክሎ ለመወዳደር ሲዘጋጅ መቃወማቸውን ነው። አፍሪካውያን ጥቁሮች በሙሉ ድጋፋቸውን ሲሰጡ ከዚህ በፊት ኮፊ አናንና ቡትሮስ ቡትሮስ ጋሊ ከአፍሪካ በይ በተከታታይ ለዩናይትድ ኔሽንስ ዋና ጸሐፊነት ሲወዳደሩ በሙሉ ነው ዜጎቻቸው በአንድ ልብ በአንድ ድምፅ፣ ሁሉም በጸሎትና በሰልፍ ሲደግፏቸው በመጨረሻም ደግሞ ህዝቦቻቸውና ምክቶቻቸውን እንኳን ደስ ያላችሁ የተባለ አፍሪካ እንኳን ደስ ያለች ተባለች። እና እነዚህ አሁን ተቃውሞ ነይ ጥላቻ አንስተው እየተዋረድን ነው። እንዴት ምን አይነት ሰዎች ናችሁ? አንድ ዜጋችሁን እንዳይመረጥ የምትቃወሙት እየተባል ና እጅግ ያሳዝናል፣ በጣም ያሳዝናል። ሄኖክ እንኳን ደስ ያለ ለምስራ ለምትሰራው ስራ ሙያዊ ስራ ትክክል ነው። እና ትክክል ነው ያሰራኸው። ሀይ ቢዎች ጥያቄ ምንድን ነው? ሰሞኑን የደቡብ ህዝቦች ግንባር የተመሰረተበትን ቀን በማክበር ትግራይ ውስጥ አስራ ሁለት ሚሊዮን ብር የሚያወጣት ትምህርት ከፈተት ሲባል ሰምቼ በጣም ነው ያዘንኩት። ምክንያቱም ይሄ ራሱ ሙስና ነው። እነሱ የነሱ የራሳቸውን ገንዘብ ነው የሰጡት ወይስ የህዝብ ገንዘብ? ቀን ሰው ነው እና በህዝብ ገንዘብ እንደዚህ ማድረግ ይሄ ራሱ ሙስና ነው እና ያለውን ስርአት በሙስና በሙስ ነጭ ማይሻሻል መሆኑን ነው የሚያሳዩ ምክንያቱም እነዚህ ሰዎች ሙስና ባይሆን ኖሮ ከራሳቸው ገንዘብ ይሰጡ ነበረ አሁን ግን የሰጡት ምንድ ነው የህዝቡ ንብረት ቀንሰው ነው የሰጡት በዚህ ምክንያት በጣም አዝናለሁ እኔ በጣም በጣም በጣም አዝናለሁ በእውነት ይሄ የተራበ ህዝብ ባለበት እነሱ እንደዚህ ማድረጋቸው የኢትዮጵያ ህዝብን መበደል ብቻ ሳይሆን ምን አቅም ጭምር ነው ምክንያቱም በሙስና ተጨማልቀዋል ማለት ነው ይሄ የሙስናው ቀጥተኛ ስራ ነው ሄሎ ቪኦኤ፣ እንደምን አላችሁ? አሁን የኡጋንዳውን የሰቆቃ የተፈጸመውን እያዳመጥኩ ሰቆቃ፣ በጣም የሚያሳዝን ቢሆንም አገሪቱ ግን እየሄደችበት ያለው መንገድ በጣም ደስ የሚል ነው። ለማስቆም ፕሬዚደንቱ ሳይቀሩ ለሰቆቃ ፈጻሚዎች ትክክል እንዳልሆኑ መጽሐፋቸው፣ ደብዳቤ በጣም ደስ ይላል። እኛ ደግሞ በኢትዮጵያ ይሄ ነገር መቼ ይሆን መሪው ጠቅላይ ሚኒስትሩ ለሰቆቃ ለሚፈጥሩ እዛው ቃሊቲ በተለያዩ እስር ቤቶች ማዕከላዊ ብዙ ወንድሞቻችን እህቶቻችን ከፍተኛ ሶቆቃ እየተፈጸመባቸው አንድም እንኳን የመንግስት ባለስልጣን መልስ እንኳን ሲሰጥበት ታይቶ አይታወቅም እና ይህን ነገር መቼ ይሆን? ተቃዋሚዎችስ አሁን በዚህ ድርድር የመጀመሪያ ሌላው ነገር ምንም ነገር ከመነሳቱ በፊት ይሄ ማዕከላዊ በቲፒኤልኤፍ በሚደረግ ከፍተኛ ሰቆቃ በህዝባችን ላይ እንቅልፍ የነሳን በጣም የሚያሳዝን ነገር መቼ ይሆን የሚቆመው? በዚህ ቢነጋገሩ፣ በዚህ ቢደራደሩ መቼ የሚደራደሩት ጥርስ የሌለው አንበሳ ማለት ነው። በምን እንደሚደራደሩ አይገባኝም። ቢሆንም ግን ይህ መጀመሪያ መቆም ያለበት በሀገራችን ይህ ሰቆቃ ነው። አመሰግናለሁ። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እንደምታውቁት በ19 በ በ22ና በ25 ሜትር በአንድ አጭር ሞገድ እንዲሁም ናይል ሳት ላይ ይተላለፋል። እስከ አራት ሰዓት አብረናችሁናል። ወደሚቀጥለው ቅንብር እናልፋለን። ለዚህ ክፍል የመረጥነው አንድ ቅንብር አለ። እንደ አውሮፓ አቆጣጠር ከጥር 2017 ጀምሮ ብዙ ሺህ ሕዝብ ሶማሊያውያን ስደተኞች ወደ ኢትዮጵያ መግባታቸውን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። ይህም ሆኖ በጎረቤት ሶማሌ የተከሰተው ኮሌራም ሆነ በኢትዮጵያ ሶማሌ ክልል የታየው የአጣዳፊ ትውከትና ተቅማጥ በሽታ እየመጡ ባሉበት ስደተኞችና በካምፖቹ ውስጥ አለመገጣጠሙ በአዲስ አበባ የኮሚሽኑ ቃል አቀባይ ገልጠዋል። የኮሚሽኑ ቃል አቀባይ የሆኑት አቶ ክሱት ገብረ እግዚአብሔር ከእስክንድር ፍሬው ጋር ተወያይተው እስክንድር ቀጣዩን ዘገባ ልኳል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ሰሞኑን ይፋ ያደረገው መረጃ እንደሚያሳየው እንደ አውሮፓውያን አቆጣጠር ከግንቦት 1 2017 ጀምሮ ባሉት 15 ቀናት ብቻ 175 ሶማሊያውያን ስደተኞች ወደ ኢትዮጵያ ገብተዋል። በኢትዮጵያ 249 ሺህ ሶማሊያውያን ስደተኞች እንደሚገኙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የአዲስ አበባ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር አስታውሰዋል። እንደ አውሮፓውያን አቆጣጠር ከጥር 2017 ጀምሮ ደግሞ ወደ ኢትዮጵያ የሚገቡት ሶማሊያውያን ስደተኞች ቁጥር እየጨመረ መምጣቱን ገልጸዋል። ሶማሊያ ጉዳይ ላይ እንደምናውቀው ከ2011 እንደ ፈረንጆች አቆጣጠር ጀምሮ እስከ 201314 በነበረው ጊዜ በጣም ቁጥሩ ከፍ እያለ የመጣበት ሁኔታ ነበረ። ከ2015-16 ጀምሮ ደግሞ ቁጥሩ በጣም ቀንሶ በቀን እስከ አስር ወይም ከዛ በታች የሚመጣበት ሁኔታ ነበረ። ዘንድሮ አዲሱ እንደ ፈረንጆች አቆጣጠር ጃንዋሪ ላይ ደግሞ ቁጥሩ ማሻቀብ ጀመረ። ከጥር ጀምሮ ቁጥሩ ማሻቀብ ጀመረ ጀምሯል። ስለዚህ ከባለፈውት ሁለት ዓመታት በተለይ ሲነጻጸር አሻቅቧል። ቁጥሩ በቀን ወደ ሰላሳ በአማካይ ሰላሳ ሰባት ሰዎች እየመጡ ነው በአስርና ሀያ መካከል ከነበረው ጋር ሲነጻጸር ቁጥሩ ትንሽ ያሻቅቧል። የስደተኞቹ ቁጥር መጨመሩ እየተገለጸ ያለው በአገሪቱ የኮሌራ ወረርሽኝ መከሰቱን የሶማሊያ ፌዴራል መንግስት ባስታወቀበት፣ በኢትዮጵያ ሶማሌ ክልልም እንደዚሁ የአጣዳፊ ትውከትና ተቅማጥ በሽታ መከሰቱ በተገለጸበት ወቅት ነው። ቃል አቀባዩ አቶ ክሱት እንዳሉት ግን እስካሁን በተጠቀሱት በሽታዎች የተያዘ ስደተኛ አላጋጠመም። ሶማሊያ ላይ ተከሰተ በተባለው ወረርሽኝ ምክንያት በሽታው ይዘው ወደ ኢትዮጵያ የሚመጡት ስደተኞች በሽታውን ይዘው እንዳይመጡ ድንበር ላይ በጣም ጥብቅ የሆነ ክትትል ይደረጋል። ከዛም በፊትም ቢሆን በሽታ ኖረም አልኖረም ድንበር ላይ የሚገቡ ስደተኞች ከምዝገባ በተጨማሪ ለጤንነታቸው ዝርዝር ጥናት ይደረጋል፣ ምርመራ ይደረጋል እና ይሄ ተጠናክሮ ቀጥሏል። አሁን ደግሞ በኢትዮጵያ ሶማሌ ክልል በተከሰተው የአጣዳፊ ትውከት በሽታ ምክንያትም በመንግስት የተደራጀ እስከ መጨረሻው የመስተዳድር ፖይንት ድረስ የሚሄድ መዋቅሮች አሉ። ዮኒክስ አርም እዛ ውስጥ ገብቶ አብሮ ከነሱ ጋር እየሰራ ነው። ስለዚህ እስካሁን ጥሩ ውጤታማ የሆነ የመከላከል ስራ እየተሰራ ነው። ሲገቡም ይዘው በሽታውን የመጡ ያጋጠመን የለም። ስደተኛ ካምፖች ውስጥም አንድም የበሽታው ምልክት የታየበት ሁኔታ የለም። ለጎረቤት ሀገራት ስደተኞች ሁልጊዜም በሮቿን ክፍት በማድረግ በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን የምትጠቀሰው ኢትዮጵያ በወረርሽኙ ምክንያት የጣለችው ገደብ እንደሌለም ቃል አቀባዩ ተናግረዋል። እንደዚህ አይነት ምንም አይነት ምልክት የለም። ድንበሮቹ አሁኑም ቢሆን ክፍት ናቸው። የተደረገ ነገር ቢኖር የምርመራው ድንበር ላይ የሚደረገው የጤና ምርመራ በተለይ ከመቼውም በበለጠ ተጠናክሮ በባለሙያዎች ተጠናክሮ እዛ ድንበር ላይ ባለሙያዎች አብዛኛው እንግዲህ ካምፖች ላይ የነበሩትም ቢሆን እዛ መጥተው የበለጠ ተጠናከረ ምርመራ እንዲያደርጉ ነው እየተደረገ ያለው። ስለዚህ ስደተኞች እንዲገቡ ከመፍቀድ አንጻር በፍጹም የተቀየረ ነገር የለም። ከሌላዋ ጎረቤት ሀገር ደቡብ ሱዳን በየቀኑ ወደ ኢትዮጵያ የሚገቡ ስደተኞች መኖራቸውንም ቃል አቀባዩ አቶ ክሱት ገብረ እግዚአብሔር አመልክተዋል። ይህም ሆኖ በየቀኑ የሚገቡት ስደተኞች ቁጥር ከፍና ዝቅ የማለት አዝማሚያ እንደሚያሳይ ጠቅሰዋል። በቀን እስከ ሁለት ሺህ የሚገቡበት ጊዜ እንደነበር አሁን ግን በየቀኑ የሚገቡት ስደተኞች በአማካኝ አንድ መቶ መሆናቸውን ጠቁመዋል። ይህ ግን በአገሪቱ ያለው የሰላም ሁኔታ መሻሻሉን እንደማያሳይ ነው ያስረዱት። በኢትዮጵያና በአካባቢው ሀገራት የተከሰተው ድርቅ በስደተኞች ላይ ያሳደረው ተጽዕኖ ምን ይመስላል? በተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ለዚህ እና ለሌሎችም ጥያቄዎች የሰጡትን ምላሽ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ወደ ሰኞ መደበኛ ዝግጅት እናልፋለን። እሱም ስፖርት ነው። አዘጋጅና አቅራቢው ሰሎሞን ክፍሌ እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ አርባ ስድስተኛው የኢትዮጵያ አትሌቲክስ ሻምፒዮና ተጠናቋል። መከላከያ የበላይነቱን ተቀዳጅቷል። በእግር ኳስ ቅዱስ ጊዮርጊስ ሁለት ጨዋታ እየቀረው ሻምፒዮንነቱን አረጋግጧል። በእንግሊዝ ፕሪምየር ሊግ ቼልሲ ዋንጫውን ተረክቧል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። በቅድሚያ አርባ ስድስተኛውን የኢትዮጵያ አትሌቲክስ ሻምፒዮና ይሆናል የምንመለከተው። ገዛ ህንጽውን መስቀል ከአዲስ አበባ ዝርዝሩ አለው። አመሰግናለሁ ሰለሞን። በስድስት ቀናት ሲካሄድ የቆየው አርባ ስድስተኛው የኢትዮጵያ አትሌቲክስ ሻምፒዮና ሪኮርዶችን አስመዝግቦና ና በማራኪ ውድድሮች ታጅቦ ትናንት በድምቀት ተጠናቋል። በሻምፒዮናው አርባ ስድስት ዓመታት ታሪኩ በርካታ ሪኮርዶች፣ አስር ብሔራዊ ሪኮርዶች ሲያስመዘግብ የዘንድሮው ሻምፒዮና የመጀመሪያው ነው። በውድድሩ መዝጊያ በውጫ ከተመዘገቡት ክብረ ወሰኖች መካከል የማረሚያ ቤቶች ስፖርት ክለብ አባል አትሌት ሰንበሬ ተፈሪ በአምስት ሺህ ሜትር አስራ አምስት ደቂቃ ከአስራ ሁለት ሴኮንድ አንድ ስድስት ማይክሮ ሴኮንድ አስመዝግባ ያሸነፈችበት ጊዜ አዲስ ክብረ ወሰን ሆኖ ተመዝግቦላታል። አትሌት ሰንበሬ ከአስራ ስድስት ሴኮንድ በላይ አውርዳ ያሻሻለችው ለአስራ ሁለት አመታት በዝነኛ አትሌት ገለቴ ቡርቃ ተይዞ የቆየውን ክብረ ወሰን ነው። ሌላው በዚሁ ውድድር አንድ ሺ አምስት መቶ ወንዶች አትሌት ፈሬሳ ቶሎሳ ሶስት ደቂቃ ሰላሳ ሰባት ሴኮንድ ከዘጠኝ ዜሮ ማይክሮ ሴኮንድ አንደኛ ሆኖ የሆንበት ጊዜ ለአስራ ዘጠኝ አመታት በኃይሌ ገብረስላሴ ተይዞ ከቆየው ጋር ተስተካካይ ተመጣጣኝ ሰዓት የጋራ ሪኮርድ ሆኖ ተመዝግቦለታል። በአሁኑ ጊዜ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት የሆነ አትሌት ኃይሌ ገብረ ውድድሩ ከመጀመሩ በፊት የእኔን ሪኮርድ ላሻሻለ ፌዴሬሽኑ ከሚሸልመው በተጨማሪ ከእኔ በጀት እሸልመዋለሁ የሚል ቃል ገብቶ ስለነበር ለአትሌት ተሬሳ አስር ሺህ ብር ሸልሞ አድናቆቱ ይገልጾለታል። በወንድና ሴት የስድስት ቀን አጠቃላይ ውድድሮች መከላከያ በአንደኝነት የዋንጫ ተሸላሚ ሲሆን፣ ኦሮሚያና ኢትዮጵያ ንግድ ባንክ ሁለተኛና ሶስተኛ ሆነዋል። በአርባ ሁለት ውድድሮች ለስድስት ቀናት ሲካሄድ በቆየው ብሔራዊ አትሌቲክስ ሻምፒዮና አንድ ሺ ሁለት መቶ ስልሳ አምስት ወንድና ሴት አትሌቶች ተሳትፈውበታል። በሌላ የአትሌቲክስ ስፖርት ዜና በቼክ ሪፐብሊኩ አምስተኛው የማቶኒ ካርሎቪ ቫሪ ግማሽ ማራቶን በሁለቱም ጾታዎች አዳዲስ ክብረ ወሰኖች ተጽፈዋል። የወንዶቹን ኬንያዊው ዊልፍሬድ ኪሚቴ አሸንፏል። ጊዜውም አንድ ሰዓት ከሃምሳ አራት ሴኮንድ ተመዝግቧል። በዚህ ውድድር ከአንደኛ እስከ ስድስተኛ ያለውን ስፍራ ተከታትሎ በመግባት ድል የተቀዳጁት በሙሉ የኬንያ አትሌቶች ናቸው። ወደ ሴቶቹም ውድድር ስናልፍ በአንደኝነት ያጠናቀቀችው የኬንያ አትሌት መሆኗን እናገኛለን። ኢቮን ጀላጋት ትባላለች። ከኋላ ተነስታ በመገስገስ ጥብጣቡን በጥሳ ስታልፍ አንድ ሰዓት ስምንት ደቂቃ ከ19 ሴኮንድ ተመዝግቦላታል። በሴቶቹ በሁለተኝነት የጨረሰችው ኢትዮጵያዊቷ ስቱሜ። አሰፋም የኮርሱን ሬኮርድ በ27 ሴኮንድ አሻሽላለች። ሦስተኛዋም ከኬንያ ናት፣ ማሪዮን ሊሞ ትባላለች። በሌላ ሩጫ ስፖርት ዜና ትላንት በቻይና ከተማ በሻንግቹን በተካሄደው ዓለም አቀፍ የማራቶን ሩጫ ውድድር ዕቁባይ ጸጋ ገብረ ትንሣኤ ከኤርትራ የወንዶቹን አሸንፏል። ጊዜው 2 ሰዓት 14 ደቂቃ ከ50 ሴኮንድ ነው። የሴቶቹን በ2 ሰዓት 48 ደቂቃ ከ10 ሴኮንድ በአንደኝነት ያጠናቀቀችው ደግሞ ዋቆያ ደመቅሳ ከኢትዮጵያ ናት። በዕለቱ የማራቶን ሩጫ ውድድር ከ30ሺህ በላይ ሰዎች መሳተፋቸው ተመዝግቧል። የአምስትና አስር ኪሎ ሜትር የግማሽና ሙሉ ማራቶን እንዲሁም የፍቅረኞቹ ሩጫ ውድድሮች ይገኙበታል ተብሏል። በውድድሩ ከ21 በላይ ሀገሮች ተሳትፈውበታል። ለሀገር ውስጥና የአውሮፓ ፕሪምየር ሊግ እግር ኳስ ስፖርት ዜና እንደገና ወደ አዲስ አበባው ዘጋቢ ገዛኸኝ ጽሁፍ መስቀል አሸጋግራቸዋለሁ። መቀጠል ትችላለህ ገዛኝ። በኢትዮጵያ ፕሪምየር ሊግ ዓመታዊ ሻምፒዮና ቅዱስ ጊዮርጊስ ኢትዮ ኤሌክትሪክን አንድ ለባዶ ባሸነፈበት የሀያ ስምንተኛው ሳምንት ጨዋታ ጊዮርጊስ የኢትዮጵያ ሻምፒዮን መሆኑን አረጋግጧል። የቀሩት ሁለት የፕሪምየር ሊጉ ጨዋታዎች በደረጃ ሁለተኛና ሶስተኛ የሚወጡት ስምና ሁለት ወራጅ ክለቦችን የሚታወቁበት ይሆናል። ላለፉት ተከታታይ አራት ዓመታት ሻምፒዮናነቱን ያለቀቀው ቅዱስ ጊዮርጊስም ነገ አዲስ አበባ ላይ ለአፍሪካ ክለቦች ሻምፒዮና ከቱኒዚያ ኤስፔራንስ ጋር የመጀመሪያ ምድብ ማጣሪያውን ያደርጋል። በሌላው እግር ኳስ ዜና የሁለት ሺህ ዘጠኝ ዓመተ ምህረት የኢትዮጵያ ሴቶች ፕሪሚየር ሊግ በደደቢት አሸናፊነት ተጠናቋል። የደደቢት ሴቶች እግር ኳስ ቡድን ዘንድሮ ከመቼውም የበለጠ የበላይነቱን አጠናክሮ የቀጠለበት ሆኖ ታይቷል። በስድስት ዓመታት የኢትዮጵያ ሴቶች ፕሪሚየር ሊግ ታሪክ ደደቢትና ኢትዮጵያ ንግድ ባንክ እኩል ሶስት ሶስት ጊዜ ሻምፒዮን ሆነዋል። የቡድኑ ድንቅ አጥቂ ሎዛ አበራም የአመቱ የሊጉ ኮከብ ግብ አስቆጣሪ ሆና አጠናቅቃለች። በአውሮፓ ሊጎችም በእንግሊዝ ፕሪሚየር ሊግ በጣልያናዊ አሰልጣኝ አንቶኒዮ ኮንቴ የሚመራው የምዕራብ ለንደኑ ቼልሲ የሁለት ሺ አስራ ስድስት አስራ ሰባት የእንግሊዝ ፕሪምየር ሊግ ሻምፒዮንነት ዋንጫውን በደማቅ ስነ ስርዓት ተቀብሏል። ፕሪምየር ሊጉ ሊጠናቀቅ ሁለት ጨዋታ እየቀረው ሻምፒዮን መሆኑን ቀድሞ ያረጋገጠው ቼልሲ ትናንት ሰንደርላንድን አምስት ለአንድ በማሸነፍ የዋንጫ በዓሉን አድምቆለታል። ቼልሲ ከሰላሳ ስምንት ጨዋታ ዘጠና ሶስት ነጥብ ሰብስቦ ለፕሪምየር ሊጉ የበላይነት በቅቷል። ትናንት በተመሳሳይ ሰዓት ከተደረጉ አስር ጨዋታ ሰላሳ ሰባት ጎል ተመዝግቧል። በስፔን ላሊጋ በሪያል ማድሪድ የበላይነት ተጠናቋል። የሁለቱ ተቀናቃይ ቡድኖች የትናንቱ ውጤት ሪያል ማድሪድ ማላጋን ሁለት ለባዶ ሲደታ፣ ባርሴሎና ኤቫርን አረብ ለሁለት አሸንፏል። ተስተካካይ ጨዋታውን ጨምሮ ዘጠና ሶስት ነጥብ ሰብስቦ ሪያል ማድሪድ የላሊጋው ዋንጫ ባለቤት ሲሆን በዘጠና ነጥብ ባርሴሎና ሁለተኛ ሆኖ አጠናቋል። የኮከብ ጎል አስቆጣሪነቱን ሊዮነል ሜሲ ከባርሴሎና በሰላሳ ሰባት ጎል የወርቅ ጫማ ተሸላሚ ይሆናል። የሆነ በእኔ በኩል ያለው ሰላም ነው። አመሰግናለሁ። ገዛይን ጽሁፍ መስቀል ነበር ከአዲስ አበባ። በዚሁ እንሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። የሰኞ ምሽት ዝግጅታችን ይቀጥላል። አድማጮች፣ አሁን አፍሪካ ነክ ርዕሶች ይቀርባል። በኢትዮጵያ የወጣው የእድገትና ትራንስፎርሜሽን እቅድ ዓላማ ከዚህ በፊት የነበረው የእድገት አቅጣጫ ተሻሽሎ በተለይም በኢንዱስትሪል ደግሞ በተለይም በኢንዱስትሪላይዜሽን ላይ ያተኮረ ትግበራ እንዲካሄድ ሆኖ ሳለ በትግራይ ግን በፌዴራል መንግስት በኩል የተሰራ የለም። ባህር ዳርና ደብረ ብርሃንን በደቡብ ደግሞ ሐዋሳን ከመሳሰሉት አካባቢዎች ጋር ሲነጻጸር ትግራይ ችላ ተብላለች የሚል ቅሬታ በሕዝቡ ዘንድ እየተሰማ መሆኑን እንዲያብራሩልን የተጋበዙት አቶ ማሐሪ ዮሐንስና አቶ አስፋው ገዳሙ ገልጠዋል። አቶ አማኑኤል ገብረ ትንሣኤ ሌላው እንግዳ ናቸው። እሳቸው ደግሞ በመንግሥት በኩል ያለውን አመለካከት ያንጸባርቃሉ። ያነጋገረቻቸው አዳነች ፍስሐየነች። የዛሬ ውይይቱን አንደኛ ክፍል ነው የምናቀርበው። በመጀመሪያ ለትብብራችሁ በጣም እናመሰግናለን። ለጊዜያችሁና ለትብብራችሁ እናስቲ ራሳችሁን አስተዋውቁ። በአቶ መሀሪል ጀምር መሀሪ ዮሐንስ ይባላለሁ በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂክ ጥናቶች መምህር ነኝ። አቶ አስፋው ገዳሙ። አስፋው ገዳሙ ይባላለሁ። አዲስ አበባ ነው የምኖረው። ለኢትዮ ቴሌኮም እየሰራሁ ነው። እሺ፣ አቶ አማኑኤል ገብረ ትንሳኤ። አማኑኤል ገብረ ትንሳኤ ይባላለሁ በትግራይ ክልል መቀሌ ከተማ በካዛ ካፒታል ዱስ ፋይናንስ የልጅን ኩባንያ ነው። እዛ ነው የሚሰራ። እሺ። በእድገትና ትራንስፎርሜሽን በወጡት እቅዶች መሰረት በመላ ሀገሪቱ እንዲሁም ትግራይን አቅፎ የወጡ እቅዶች ነበሩ። ግን እነዚያ እቅዶች እስካሁን ባለው ጊዜ በተግባር አልዋሉም። በዛም ላይ የተሰረዙና የታጠፉም አሉ የሚል ቅሬታ አይሰማል እና በመጀመሪያ ደረጃ ከዚህ በፊት እቅድ ላይ ወጥተው በተግባር ላይ ያልዋሉ ወይም የተሰረዙ ከምትሏቸው እስቲ ብንጀምር፣ በአቶ መሀሪ ልጀምር። በዋናነት የእድገትና ትራንስፎርሜሽን ፕላን ምንድን ነው የሚለውን ሀሳብ እኒና እዛ ላይ ወደ ኢንዱስትሪያላይዜሽን የሚደረገውን ሽግግር መጀመሪያ ፖይንት ነው። ከዚህ በፊት የነበረውን የእድገት አቅጣጫዎችን ተሻሽሎ በተለይ ደግሞ በኢንዱስትሪያላይዜሽን ፎከስ ያደረገ ትግበራ እንዲካሄድ የሚል ነው። ከዚህ አንጻር ስናየው ትግራይ በኢንዱስትሪያላይዜሽን እየሄደችበት ያለውን ፍጥነት ምን ይመስላል? በሀገር ደረጃ በተለይ መንግሥት የያዛቸው ትላልቅ ፕሮጀክቶች ነበሩ፣ እንደነ የስኳር ፋብሪካዎች የመሳሰሉ ማለት ነው እና ከነዚህ አሁን በትግራይ አንድ አለ በወልቃይታ አካባቢ ያለው ስኳር ፋብሪካ ስናየው፣ ሌሎቹ በተለያዩ ሀገራችን ክፍሎች የነበሩት የስኳር ፋብሪካዎች አንዳንዶቹ አልቀዋል፣ አንዳንዶቹ ደግሞ ኦልሞስት ወደ ማለቃቸው እየተጠጉ ያለበት ሁኔታ ሲኖር በትግራይ ግን ያ ስኳር ፋብሪካ በጣም ዝቅተኛ ፐርፎርማንስ ያለው እንደው አንዳንድ ጊዜ በጀት እጥረት የለም፣ ፕሮጀክት ፊዚቢሊቲ የለውም፣ ምናምን የሚሉት ነገሮችን እንደ ምክንያት እየቀረቡ በጣም የተጓተተበት ከሌሎች አንጻር ሲታይ ነው። ከዛ አንጻር በአዲስ አበባ፣ በመሀል ሀገር፣ በደቡብ አንዳንድ አካባቢዎች እና በአዲስ አበባ ዙሪያ ያሉ፣ በአማራ ክልልም እንደ እነ ባህር ዳር ያሉ ማን ነው ደብረ ብርሃን ያሉ አካባቢዎች ስንሄድ ብዙ የኢንዱስትሪ መስፋፋቶች ሲሄዱ የመንግስትም፣ የፕራይቬት ኢንቨስትመንት፣ የውጭ ዳይሬክት ኢንቨስትመንት አንጻር ስናየው ከትግራይ አንጻር ሳወዳድረው ጥሩ እንቅስቃሴዎች ጥሩ ትግራይ ግን የተጓተተበት በኢንዱስትሪላይዜሽን ጉዞ እንደው ዳታዎች ለማየት ሞክሮ የነበረ፣ በአንድ ወቅት ትግራይ በኢንዱስትሪላይዜሽን እድገት ትመራ ነበረ፣ በተለይ ማንፋክቸሪንግ ሴክቶር ላይ ይሄ በተለይ እነዚህ የምትላልቅ ተቋማትን ሲመሰሩት በነበረበት ጊዜ ነው። ደን ከዚህ አንጻር ሲታይ አሁን ዲክላይኒንግ ስቴጅ ነው ያለው። የትግራይ የማሽቆልቆል በሌላ አካባቢዎች የመበለጥ ተንደንሲዎች አሉ እና ከዚህ አንጻር ስናየው ነው ኢንዱስትሪያላይዜሽን በትግራይ ቀዝቃዛ ነው። ስለዚህ እድገትና ትራንስፎርሜሽን እቅድ አንደኛው፣ ሁለተኛ እንደዚህ እያለ የሚቀጥለውን ትረንድ ሲታይ ትግራይ ወደ ኋላ የመቅረት ተንደንስ ያለ ብለን ነው የምንገመግመው። የፓስታ የማኮረማሚ መስሉ በጣም አናሳ የሚባሉት ኢንዱስትሪዎች ናቸው ነው ደን የውጭ ዳይሬክት ኢንቨስትመንት ደግሞ እስካሁን እኔ በማንፋት ማኑፋክቸሪንግ ሴክተር የገባ ስራ ይጀምራል ያሉት ቬሎሲቲ የሚባለው የጨርቃጨርቅ ፋብሪካ መስሎሽንቱ ፋብሪካ አካባቢ አለ ካልሆነ በስተቀር ሌሎቹ በቅር አለ ይመጣል፣ ይባላል ግን እስካሁን ይሄ ነው የምትለው የውጭ ዳይሬክት ኢንቨስትመንት ትግራይ ላይ መምጣት አልቻለም ነው፣ በተለይ በማኑፋክቸሪንግ ሴክቶር በኢንዳስትሪላይዜሽኑ ማለት ነው። አሁን ደግሞ እንግዲህ ወደ አቶ አስፋው ገዳሙ ልሂድና አቶ መሀሪ ከተናገሩት ሌላ ለየት ያለ ካለ የሚጨመር የሚቀነስ ካለ አመሰግናለሁ። አንድ መስተካከል ያለበት ያለ ይመስለኛል። እስካሁን ድረስ በጂቲፒ ከተያዙት የስኳር ኮርፖሬሽን ፕሮጀክቶች ለፍጻሜ የደረሰ ፋብሪካ የለም። በሁለት ሺ ሶስት ተጀምረው በሁለት ሺ ሰባት እንዲያልቁ ነበረ በእቅዱ መሰረት የተያዘ እንደም በሁለት ሺ ሰባት አንድ ነጥብ ሁለት ቢሊዮን የአሜሪካን ዶላር ገቢ ያስገኛሉ ተብሎ ነበረ የታሰበው እና እስካሁን አንዳቸውንም ለፍጻሜ አልደረሱም። አንዳቸውንም አልተመረቁም ማለት ነው። ስራ ላይ አልጀመሩም። በትግራይ ላይ ያለው የወልቃይ ስኳር ፋብሪካም ያው ተመሳሳይ ነው። እንደዛ ነው። ትግራይ ላይ ፋብሪካዎች የሉም። ከመሀል አገር ጋር ይወዳደር የሚባለው ነገር እውነት ነው። በተለይ ከዘጠና ሶስት በኋላ ከህወሓት ክፍፍል በኋላ በትግራይ ላይ የኢንዱስትሪ ግንባታ በጣም ሙሉ በሙሉ ኦልሞስት ሙሉ በሙሉ በሚባል መልኩ አሁን መመር መሀሪ ከጠቀሷቸው አንድ ሶስት ፋብሪካዎች በስተቀር የተገነባ ፋብሪካ የለም። እነዛ የትምህርት ፋብሪካዎች ብቻ ናቸው እንጂ በህዋ ደረጃ ሳይሆን በመንግስት ደረጃ ተገነቡ የሚባሉት ፋብሪካዎች የሉም። ምክንያቱም አለው በተለይ ከዘጠና ሰባት ከዓመተ ምሕረት ወዲህ ከምርጫ ወዲህ መንግስት ሆን ብሎ በመሀል ሀገር ላይ ትኩረትን አድርገዋል። ምክንያቱም በተለይ በአዲስ አበባ ላይ የሚታዩ መራጭ ህዝቡን የሚያማልሉ እና የሚታዩ ፕሮጀክቶች ለምሳሌ እንደነ ቀላል የባቡር መስመር ዝርጋታው ማየት እንችላለን። እዛ ጎተራ ያለው ማሰላጫ ማየት እንችላለን። በምርጫ በመጣ ቁጥር በቴሌቪዥን የሚታየው ማለት ነው ከመሀል ሀገር ጋር ማወዳደር በተለይም ከአዲስ አበባ እንግዲህ ከባድ ይሆናል አዲስ አበባ ዋና መዲና ናት ሰፊ ከተማ ናት የሰው ብዛትም በጣም ብዙ ነው እና የግድ ማሟላት ያለባቸው ነገሮች ይኖራሉ በመቀለም የሚደረግ እና አዲስ አበባ የሚደረግ አንድ ሊሆን አይችልም መቼም አንድ ይሁን ለማለት ፈልጌ ሳይሆን ተማጣጣኝነት የለውም ነው ኦልሞስት ትኩረቱን ወደ መሀል ሀገር ወደ እነ ሐዋሳ ባህር ዳር እንዲሁም እንደ እንደነ ደብረ ብርሃን የመሳሰሉትን ፎከስ እያደረገ ነው ምክንያቱም ደግሞ እዛ አካባቢ እነዚህ የተጠሩት አሁን የጠራቸው አካባቢዎች መንግስቱን ቻሌንጅ ያደረጋሉ ተቃዋሚዎች ቻሌንጅ ያደርጉታል ሚዲያው በተወሰነ አቅሙ ቢሆንም ቻሌንጅ ያደርገዋል መንግስትን ብቻ በተለያዩ ምክንያቶች መንግስት የህዝቡ ጩኸት ለማርገብ ወይም ለማቀዛቀዝ እዛ ላይ ተግቶ ይሰራል ለማለት ይቻላል እንግዲህ ከዛ ጋር ተያይዞ አሁን ወደ አቶ አማን ልሂድ እና ተያይዞ የሚነሳል የባቡር ሀዲድ ጉዳይ ከመቀለ ሽረ ሑመራ ሱዳን ሊሄድ ታስቦ የነበረው በእቅድ ወጥቶ የነበረው ሌላው ደግሞ ከወልዲያ በወልዲያ በኩል የሚያልፈው ተቋርጧል፣ ተሰርዟል ይባላል እና ይህን በሚመለከት ደግሞ እንግዲህ ቢያብራሩልን። አድማጮቻችን በጥያቄ የቆመው ይህ ዝግጅት እንዳላበቃ ግልጥ ነው። በመጪው ቅዳሜ በሰፊው ይቀርባል። ቀጥሎ የሚቀርበው የሰኞ መደበኛ ዝግጅት ጤና ነው። ሰሎሞን አባተ ነው አዘጋጅና አቅራቢው። የጤና ጥበቃ አገልግሎት ዋስትና ጉዳይ ለዩናይትድ ስቴትስ እጅግ አነጋጋሪ የፖለቲካ አጀንዳ ነው። ይህ ዋስትና ግዴታ እንዲሆን ከቀድሞ ፕሬዚዳንት ከባራክ ኦባማ ክንውኖች አንዱ ነው። ሪፐብሊካኖች ግን ሊሰርዙትና በሌላ ሊተኩት ተንደረደሩ እየሞገቱ እየሞከሩ ይገኛሉ። ርዕዮተ ዓለማዊ ዝንባሌያቸውን ወይም ወግ አጥባቂነትን ግምት ውስጥ ካስገባን ግን የመንግሥቱ ሦስቱም ዘርፎች በወግ አጥባቂ አስተሳሰብ ስር ወድቀዋል ማለት ይቻላል። ዋሽንግተን ዲሲ በሚገኘው ሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ፕሮፌሰር እና የኮሌጁ ዓለም አቀፍ ማዕከል ተባባሪ ዲሬክተር ዶክተር ብስራት ኃይለ መስቀል በዚህ ጉዳይ ላይ ትንታኔ አላቸው። የአገሪቱ የጤና ጥበቃ ታሪክ አንስቶ ዛሬ እስካለ ሁኔታ ከቪኦኤ ጋር ባደረጉት ቃለ ምልልስ ያብራሩታል። ሰሎሞን አባታ ነው ያነጋገራቸው። ዶክተር ብስራት ኦባማ ኬር ወይም ደግሞ ይሄ ለአቅም ተመጣጣኝ የሆነው የጤና ዋስትና ህግ ወይም ኤሲኤ የሚባለው ማለት ነው ባለፉት መቶ ዓመታት ውስጥ ማሳካት ያልተቻለን ቁም ነገር ያሳካ ህግ ነው ተብሎ ነበረ፣ በጣም ብዙ ሲፎከርበት የነበረው። ለምን ችግር ሆነ ታዲያ? እንዲህ አይነቱን ሽፋን መስጠት ለዜጎች ይዋል አንዲት ሀገር ችግር የሆነበት በተለያዩ ምክንያቶች ነው። ዋነኛውና ትልቁ የኦባማ ስም ስለተጨመረበት ነው። ምክንያቱም ኦባማ ያው ጥቁር ስለሆነ በነጭ ሀገር ውስጥ ጥቁር ፕሬዚዳንት ስለሆነ የእሱን ስም የያዘ ኢንሹራንስ ሰክሰስፉል በመሆኑ በጣም ብዙ ሰዎች ደስ አላላቸው። እዚህ ጋር አንድ ጊዜ ቆም ላድርጎትና፣ ዶክተር ብስራት፣ ይሄ ግምገማ ወይም ይሄ ሀሳብ የእርስዎ የራሱ ሀሳብ ነው ወይስ በጥናት የተጨበጠ ማስረጃ አለ ለዚህ? የእኔ ሀሳብ ነው፣ ግን በጣም ብዙ ሰዎች ከማነበው ተመሳሳይ ሀሳብ እንዳላቸው ነው ምሰማው። አንዱ ይሄ ነው። ሁለተኛው መንግስት ኢንሹራንስ የሚሰራው በምንድን ነው? ብዙ ሰዎች ከበር አድርጎ ጤነኛ የሆኑት ሰዎች በሚከፍሉት ገንዘብ ነው የታመሙት ሰዎች በመታከም ነው ትርፍ ሊኖር የሚችለው ትርፋማ የሚኖረው ሰዎች በሙሉ ኮንትሪቢዩት የሚያደርጉን ገንዘብ ተሰብስቦ ከዛ ላይ ለታመሙት ተከፍሎ የተረፈው ገንዘብ ነው ለኢንሹራንስ ካምፓኒ ኢንሹራንስ የግል ስለሆኑ ፕሮፊት መምጣት ስላለባቸው በዚ አይነት ነበር የሚሰራው። ስለዚህ ብዙ የታመሙ ሰዎች ካሉ ብዙ ጤነኛ ሰዎች ከሌላቸው ያ ኢንሹራንስ ፕሮፊታብል ትርፋማ ሊሆን አይችልም። ትርፋማ መሆን ስለማይችል ኦባማ ኬር ሲቋቋም ያደረገው ምንድን ነው? ብዙ ወጣቶች ጤነኛ የሆኑ የማይታመሙት ሰዎች ኢንሹራንስ ስለማይገቡ እነሱ ካልገቡ ደግሞ ለሽማግሌዎቹ እና በጣም ለሚታመሙት ሰዎች ደግሞ የሚከፈለው ገንዘብ ስለማይኖር የገበያ አቅማቸውም ዝቅተኛ የሆነ ሰዎች ቅድም የገለጹልኝ ወደ ሰላሳ ሚሊዮን የሚሆኑ አሜሪካውያን ማለት ናቸው የሚሉኝ። አሁን እነሱ ደግሞ ስለማይችሉ መንግስት ግዴታ ያደረገው ሁሉንም ሰው ኢንሹራንስ የሌለው ሰው በሙሉ ኢንሹራንስ እንዲገባ፣ ካለዛ ቅጣት እንዲቀጡ። ያ ቅጣት ሰዎች ብዙ ሰዎችን አናደዳቸው። እኔም ኢንሹራንስ መግባት ካልፈለኩ ለምንድነው መንግስት የሚያስገድደኝ? ስለዚህ ይሄን ኦባማ ኬር የሚባል ነገር አልፈልግም በማለት ተቃወሙ ማለት ነው እንግዲህ ተቃውሞውን ነው የምናገረው አንደኛው ኦባማ ኬር ስሙን ስለያዘ ብያለሁ አሁን ደግሞ እነዚህ ሰዎች እኔ ኢንሹራንስ መግባት ካልፈለግኩ መቀጣት የለብኝም ያው ማንም ሊያስገድደኝ አይችልም መንግስት ስለ እኔ ሊመርጥልኝ አይገባም የጤና አያያዜን ነው የሚሉት አዎ ሪፐብሊካኑም ቅስቀሳ ሲያደርጉ የነበረው ይህንን መሰረት አድርገው ነው። ትልቁ የፖለቲካ አጀንዳ ይሄ ነበረ። ትልቁ አጀንዳቸው ይሄ ነው። ሶስተኛው አጀንዳ ደግሞ ድሀ ከሆኑ ገንዘብ ከሌላቸው፣ ያንን በወር ለኢንሹራንስ መከፈል ያለበት ገንዘብ ሰዎቹ አቅም ከሌላቸው ገቢያቸው ዝቅተኛ ከሆነ መንግስት ያን በመካከል ያለውን ትርፍ ይከፍልላቸው እና ይሄ ያ ገንዘብ ከየት መጣ? መንግስት ከየት አምጥቶ ነው ለዛ የሚከፍለው የሚለው ፓርክ ከየት መጣ? በጣም ሀብታም የሆኑ ዋን ፐርሰንት ሀብታሞች ላይ ከሁለት መቶ ሺ በላይ ለሚያገኙ ሰዎች ሁለት መቶ ሺ ዶላር ማለት ነው በአመት በአመት ሁለት መቶ ሺ በአመት ብዙ ገንዘብ ነው ለዚ ገር ከዛ በላይ ለሚያገኙ ሰዎች ተጨማሪ ታክስ እንዲከፍሉ አደረጓቸው። ያ ተጨማሪ የተሰበሰበው ታክስ እነዚህ አቅም ላይ ሌላቸው ሰዎች፣ ዝቅተኛ ደሞዝ ለሚያገኙ ሰዎች ተጨማሪ ሰብሲዲ ስለሆነ በሱ ምክንያት ከሀብታም ተወስዶ ለድሀ ነው። ድሀ ማለት ፎሬነር ነው ወይም ጥቁር ነው ወይም ከሌላ ሀገር የመጣ ነው ብሎ ፍልሰተኛ ነው ብቻ የእኛ ገንዘብ ተወስዶ ለሌላው ሆነ በማለት ሌላ ተቃውሞ ያሳይ ነበር። እና ሶስተኛው ደግሞ አሁን በኢንሹራንሱ ማርኬት የተነሳ የሚከፈለው በየወሩ የሚከፈለው ገንዘብ እየጨመረ ስለመጣ አፎርደብል ማለት ለአቅም ተመጣጣኝ የሆነ ማለት ነው፣ መግዛት የሚቻል ብዙ ሰው ሊያገኘው የሚችል ማለት ነው። በቃ እሱ ስሙ ጋራ ሚሄዳል። አልሆነም አሁን ፕሪሚየሙ ከፍ አለ። ፕሪሚየሙ ከፍ አለ። ስለዚህ በአራቱ ነገሮች ተቃውሞ ተቃውሞ ላልቅን ጥያቄ ነው። በእነዚህ ምክንያት ነው ተቃውሞ። በዚህ ትግል ውስጥ ለመሆኑ ዋና ዋናዎቹ ተዋናዮች እነማን ናቸው? በፖለቲካው መስክም ይሁን በህዝቡ ውስጥ በተለያዩ መድረኮች የሚንቀሳቀሱት ይሄ ሄልዝ ኬር ሹ ስለሆነ የጤና ጥበቃ ጉዳይ ነው፣ የጤና ነገር እና ጠቅላላ አሜሪካን በሙሉ ስለሚነካ ስለሚዳስስ የሴኔቱ እንግዲህ እኛ ሀገር ፓርላማ እንደምንለው ሁለት አይነት ነው። እዚህ ሀገር ፓርላማ ሴኔተሮች አሉ፣ ሀውስ አለ። የሕግ መምሪያውና የሕግ መወሰኛው አሉ አንድ ላይ እና ፕሬዚዳንቱ ሶስቱ ናቸው። በዚህ መካከል እና የጤና ጥበቃ ሚኒስተሩ በዚህ መካከል ይህን ህግ በማውጣት በማስተካከል በማሳለፍ በመፈረም ህጋዊ በማድረግ እነዚህ ናቸው ትልቁን ሮል ይጫወት። አሁን ህግ አውጪው ህግ አስፈጻሚው አለ። እንደውም እስከ ዳኝነት የተደረሰበት እኮ ጊዜ ምኳል። አንድ ጊዜ ኦባማ ኬርን እኮ ጠቅላይ ፍርድ ቤቱ ከሞት አድኖታል እኮ የዛሬ ሁለት ዓመት አካባቢ የምናስታውሰው ነው። ሌላው የኢንሹራንስ ኩባንያዎች ራሳቸው የፋርማሲ ድርጅቶች፣ አሁን እርስዎ በቀጥታ የሚመለከቱት ይመስለኛል መድኃኒት አምራች ኩባንያዎች፣ ሐኪሞች እነዚህ ሁሉ በንቃት የሚሳተፉበትና የሚንቀሳቀሱበት አካባቢ ነው ነው የሚባለው የአሜሪካን ደግሞ ምጣኔ ሀብት በከፍተኛ ደረጃ ከሚያንቀሳቅሱት አካላት መካከል ናቸው እነዚህ ደግሞ ያሉት ምንድን ነው የእነሱስ ሚና እንግዲህ በዚህ መካከል የሚጠቀም አለ የሚጎዳ አለ አሜሪካ በቢዝነስ ላይ የተቋቋመ ነው ለምን አሁን ሆስፒታሎች አሜሪካ ውስጥ ከአስር ሺህ ሆስፒታሎች ውስጥ ሜይቢ አንድ በመቶ ቢሆን ነው መንግስት፣ ሆስፒታል ያውም የመንግስት ሆስፒታል ለህዝብ ሳይሆን ለወታደሮች የሚሊተሪ ሆስፒታል ካልሆነ በስተቀር ሌሎቹ ሆስፒታሎች በሙሉ የግል ናቸው፣ የግል ናቸው። ስለዚህ እነዚህ የግል ደግሞ በሚያገቡት ገቢ ትርፋማ ሆነው መተዳደር አለባቸው። አሜሪካ ሀገር በሚያዩት በሽተኛ ቁጥር ነው የሚከፈላቸው አብዛኞቹ ሐኪሞች እንጂ ቋሚ የሆነ ስታንዳርድ ደሞዝ ያላቸው በሚሊተሪ ኦፊስ የሚሰሩ ካልሆነ በስተቀር የመንግስት ተቀጣሪ የሆኑት ከጠቅላላ እዚያ ካሉ ሐኪሞች ዋን ፐርሰንት ማይሞሉ ከዛ በታች ናቸው። ሌሎቹ ቀጥታ ከበሽተኛው ጋር ስላለ በዚህ በኢንሹራንስ በሄልዝ ኬር ላይ የሚመጣው ነገር በሙሉ ቀጥታ ከዛ ነው የሚከፈላቸው። አፌክት ያደረጋቸዋል። መድኃኒት የሚሸጡት ፋርማሲቲካል ስንዳል ዲቫይስስ አሉ። ሜዲካል ዲቫይስስ መሳሪያዎች፣ ህክምና መሳሪያዎች የሚሸጡ የአሜሪካን ሪታይርመንት አሶሲሽኖች ደግሞ አሉ። የጡረታ ዋስትና፣ ማህበራዊ ዋስትና ማህበራት ማለት ናቸው። አሉ እና አንዱን ስታስደስት፣ አንደኛው አንድኛው ከፈዋል ማለት ነው። አሁን ይህ አዲስ የወጣው ለምሳሌ አንዱ የሚያደርገው ነገር እድሜያቸው በገፋ ቁጥር የሚያስከፍላቸው በጣም ከመጨመር በላይ እየጨመረ ይመጣል። ስለዚህ እድሜያቸው የገፋ ሰዎች ያሉበት ማህበር ተቃዋሚ ይሆናል ማለት ነው። ፕሮፌሰር ብስራት ኃይለ መስቀል እናመሰግናለን። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ማግኘት ትችላላችሁ አድማጮች። ክቡራትና ክቡራን ለምሽቱ ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው። ያስተናገድናቸው ደግሞ እኔ አዲሱ አበበና ቆንጂት ታየነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ፕሮግራም ይቀጥላል። እኛ በኩል ሰላም ደህና ደሩ። ገብረ ቦታውን ተረከቡ።